ቮይስ ኦፍ አሜሪካ። በኢትዮጵያ ተከስቶ በቆየው ድርቅ የአስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ሚሊዮን ወደ 8.5 ሚሊዮን ከፍ ብሏል። የተከሰተው የሰብዓዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞትም ሁኔታውን አባብሷል። እስክንድር ፍሬው ዘገባ አለው። አዲሱ የሰብአዊ ድጋፍ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ አምስት ነጥብ ስድስት የነበረው በኋላም ወደ ሰባት ነጥብ ስምንት ያደገው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን ስምንት ነጥብ አምስት ሚሊዮን መድረሱ ተጠቁሟል። ሶስት ነጥብ ስድስት ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆነ ሕጻናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችን በሰነዱ ተዘርዝረዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልግ አብቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ እንደሌላለው፣ የአጣዳፊ ትውከትና ጠቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ፣ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ ይጠቁመዋል። የተከለሰው የሰብአዊ ድጋፍ ሰነድ ኤችአርዲ ይፋ የተደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው 371 ሚሊዮን ዶላር አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ ኃላፊዎችን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። Lami di Kadang-Kadang Radio, Skender Freo, Kak Adi, Sababah